የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና ኢትዮጵያ ከአፍሪካ ሕብረት የድጋፍና ማረጋጋት የሶማሊያ ተልዕኮ መታገዷን የሶማሊያ መከላከያ ሚኒስትር አብዱል ቃድር መሐመድ ኑር ተናገሩ። በደቡብ ሱዳን የተከሰተ ኃይለኛ ጎርፍ 1.4 ሚሊዮን ሰዎች ለችግር መዳረጉን 379,000 ደግሞ ማፈናቀሉን የተባበሩት መንግስታት አስታወቀ። በሰሜን ምዕራብ ናይጄሪያ ኬቢ ግዛት ላኩራዋስ የተባለ አዲስ የሽምቅ ተዋጊ በፈጸመው ጥቃት ቢያንስ 15 ሰዎች ሲገደሉ በርካቶች መቁሰላቸውን ነዋሪዎች ተናገሩ። በደቡብ ምዕራብ ፓኪስታን በአንድ የባቡር ጣቢያ በደረሰ ፍንዳታ ቢያንስ 24 ሰዎች ተገደሉ። እስራኤልና ሐማስ ወደ ድርድር ለመመለስ ከልብ ፈቃደኝነታቸውን እስኪያሳዩ ድረስ ቃጣር በጋዛ ተኩስ እንዲቆም የምታደርገውን ጥረት እንደምታቆም አንድ ከፍተኛ ባለሥልጣን ለሬውተርስ ተናገሩ። ኢራን ፕሬዚደንት ዶናልድ ትራምፕ ለአራት ዓመታት ስልጣን ላይ ሳሉ ያሳደሩባትን ከፍተኛ ጫና በሁለተኛ የስልጣን ዘመናቸው እንዲተዉት ጥሪ ያቀረበች። ዜናው በዝርዝር። ኢትዮጵያ ከአፍሪካ ህብረት የድጋፍና ማረጋጋት የሶማሊያ ተልእኮ መታገዷን የሶማሊያ መከላከያ ሚኒስትር አብዱልቃድር መሐመድ ኑር ተናገሩ። በመጪው ጥር ወር ስራ ይጀምራል ተብሎ ከሚጠበቀው ተልእኮ ኢትዮጵያ እንዳትሳተፍ የታገደችው የሶማሊያ ሉዓላዊነትና የግዛት አንድነት በመጣሷ ምክንያት እንደሆነ አብዱልቃድር መሐመድ ኑር መናገራቸውን የሶማሊያ ብሔራዊ የዜና ወኪል ወይም ሶና ዘግቧል። እስከ ጎርጎሮሳዊው 2028 በሚቆየው አዲሱ ተልእኮ ውስጥ ለሚሳተፉ ሀገራት የሶማሊያ መንግስት ግብዣ እንደሚያቀርብ የገለጹት አብዱል ቃድር መሐመድ ኑር ጊዜው ሲደርስ የሚቀላቀሉትንና የአዲሱ ተልእኮ አካል የማይሆኑ ሀገራትን እናሳውቃለን ሲሉ ተደምጠዋል። የወታደሮች ቁጥር የተገደበ ሰላም አስከባሪዎች የሚዘምቱባቸው አካባቢዎችም የተወሰነ እንደሚሆን የገለጹት መከላከያ ሚኒስትሩ በአትሚስ እና በአዲሱ ተልእኮ መካከል ከፍተኛ ልዩነት እንደሚኖር ተናግረዋል። አዲሱ ተልእኮ የቀደመውን የአፍሪካ ህብረት የሽግግር ተልእኮ በሶማሊያ ሊተካ የታቀደው ኢትዮጵያ ከሶማሌላንድ ጋር በተፈራረመችው የመግባቢያ ስምምነት ሳቢያ በአዲስ አበባና በሞቃዲሾ ባለስልጣናት መካከል ያለው ግንኙነት በኃይል በሻከረበት ወቅት ነው። በታላቁ የሕዳሴ ግድብ ሰበብ ከኢትዮጵያ ጋር የምትወዛገበው ግብፅ፣ እንደዚሁም ጅቡቲ በአዲሱ ተልእኮ ስር ወታደሮቻቸውን ወደ ሶማሊያ ለማዝመት ፈቃደኝነታቸውን አሳውቀዋል። የሶማሊያ ባለስልጣናት አሁን በስራ ላይ የሚገኘው የአፍሪካ ሕብረት የሽግግር ተልእኮ በሶማሊያ ወይም አትሚስ የስራ ጊዜ በመጭው ታህሳስ ወር ሲያበቃ የኢትዮጵያ ወታደሮች ሙሉ በሙሉ ሀገሪቱን ለቀው እንዲወጡ ይሻሉ። ኢትዮጵያ ግን አትሚስ ወደ አዲሱ ተልእኮ የሚደረገው ሽግግር ለቀጠናው አደጋዎች ያስከትላል የሚል ስጋት እንዳላት ባለፈው ነሐሴ አስታውቃ ነበር። የአዲሱ የሰላም አስከባሪ ተልእኮ አደረጃጀት በጥንቃቄ ሊጤን እንደሚገባ ኢትዮጵያ አቋሟን በተደጋጋሚ ያሳውቃለች። በደቡብ ሱዳን የተከሰተ ኃይለኛ ጎርፍ 1.4 ሚሊዮን ሰዎች ለችግር መዳረጉን 379 ሺህ ደግሞ ማፈናቀሉን የተባበሩት መንግስታት አስታወቀ። በጎርፉ ምክንያት የወባ ወረርሽኝ ሊጨምር እንደሚችል አስጠንቅቋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ እንዳለው በደቡብ ሱዳን 43 ክልሎች እና በአወዛጋቢዋ አብዬ የተከሰተ ጎርፍ 1.4 ሚሊዮን ገደማ ሰዎች ላይ ተጽዕኖ አሳድሯል። በጎርፉ ሳቢያ በ22 ግዛቶች ከ379 ሺህ በላይ ሰዎች እንደተፈናቀሉ ማስተባበሪያው ትላንት አርብ ያወጣው መግለጫ ይጠቁማል። በበርካታ ግዛቶች የወባ ወረርሽኝ እየጨመረ መምጣቱን የገለጸው ድርጅቱ የጤና ስርዓቱ ጫና ውስጥ መውደቁን፣ በጎርፍ በተጠቁ አካባቢዎች የነበረው ችግር የበለጠ ማባባሱን አስታውቋል። ዓለም ባንክ ባለፈው ወር በደቡብ ሱዳን የተከሰተ ጎርፍ ቀድሞም የበረታውን የምግብ ዋስትና ዕጦት፣ የኢኮኖሚ ውድቀት፣ ግጭት፣ የበሽታ ወረርሽኝ ማባባሱን ገልጾ ነበር በተባበሩ የሚያካሂዱት መንግስታት የዓለም የምግብ መርሃ ግብር መረጃ መሰረት ከሰባት ሚሊዮን በላይ ደቡብ ሱዳናውያን የምግብ ዋስትና ጦት ያለባቸው ሲሆን ከ1.6 ሚሊዮን በላይ ህፃናት ደግሞ ቀንጭረዋል። በሰሜን ምዕራብ ናይጄሪያ ኬቢ ግዛት ላኩራ ዋስ የተባለ አዲስ የሽምቅ ተዋጊ በፈጸመው ጥቃት ቢያንስ 15 ሰዎች ሲገደሉ በርካቶች መቁሰላቸውን ነዋሪዎች ተናገሩ። ታጣቂ ቡድኑ በሐምሌ 2023 በኒጀር ከተፈጸመ መፈንቅለ መንግስት በኋላ በኒጀር እና ናይጄሪያ ድንበር አካባቢ ከሚኖሩ አርብቶ አደሮች ውስጥ የተፈጠረ መሆኑን ሬውተርስ ዘግቧል። አይንም ማኞች እንደሚሉት በሞተር ሳይክል በኬቢ ግዛት ወደምትገኘው ሜራ የተባለች መንደር ትላንት አርብ የደረሱ ታጣቂዎች ነዋሪዎች የቀንድ ከብት ለመዝረፍ ሞክረዋል። ነዋሪዎች ዝርፊያውን አሻፈረኝ ሲሉ በተከፈተ ተኩስ አስራ አምስት ሰዎች ሲገደሉ ሌሎች መሸሻቸውን ሬውተርስ ዘግቧል። ሁለት ታጣቂዎች መገደላቸውንም የአይን ማኞች ተናግረዋል። የሟቾችን ስርዓተ ቀብር የታደሙት የግዛቲቱ ምክትል አስተዳዳሪ አቡባካር ታፊዳ ሌሎች ጥቃቶች እንዳይፈጸሙ መንግስት ከጸጥታ ተቋማት ጋር በቅርበት እየሰራ መሆኑን ተናግረዋል። ይህ ዶይቸ ቬለ ነው። በደቡብ ምዕራብ ፓኪስታን በአንድ የባቡር ጣቢያ በደረሰ ፍንዳታ ቢያንስ 24 ሰዎች ተገደሉ። ፍንዳታው የተከሰተው ኩዌታ በተባለች ከተማ እንደሆነ ሬውተርስ የባሎችስታን ክፍለ ሀገር ፖሊስ ተቆጣጣሪ ጀኔራል ሙዛምጃህ አንሳሪን ዋቢ አድርጎ ዘግቧል። የፖሊስ መኮንኑ እንዳሉት ጥቃቱ ኢላማ ያደረገው የእግረኛ ወታደሮች ማሰልጠኛ አባላትን ነበር። ዶክተር ዋሲም ባይግ የተባሉ የሆስፒታል ቃል አቀባይ 44 ሰዎች ቆስለው ወደ ሆስፒታል መወሰዳቸውን ለሬውተርስ ተናግረዋል። ፖሊስ እንዳለው ፍንዳታው የተከሰተው መንገደኞች ከኩዌታ ራዋል ፒንዲ ወደተባለች ከተማ ለመጓዝ ባቡር በመጠባበቅ ላይ ሳሉ ነው። ከፓኪስታን ለመገንጠል የሚዋጋው የባሎችስታን ነጻ አውጪ ጦር የተባለ ታጣቂ ቡድን ለፍንዳታው ኃላፊነት ወስዷል። ታጣቂ ቡድኑ እንዳለው ቦምብ የታጠቀ አጥፍቶ ጠፊ በባቡር ጣቢያው ነበሩ በተባሉ ወታደሮች ላይ ጥቃት ፈጽሟል። ፖሊስ በበኩሉ ጥቃቱ የተፈጸመበትን ሁናቴ እየመረመረ እንደሚገኝ አስታውቋል። እስራኤልና ሐማስ ወደ ድርድር ለመመለስ ከልብ ፈቃደኝነታቸውን እስኪያሳዩ ድረስ ቃጣር በጋዛ ተኩስ እንዲቆም የምታደርገውን ጥረት እንደምታቆም አንድ ከፍተኛ ባለስልጣን ለሬውተርስ ተናገሩ። በዶሃ የሚገኘው የሐማስ የፖለቲካ ጽሕፈት ቤት የታቀደለትን ዓላማ አያሳካም የሚል ድምዳሜ ላይ ቃጣር መድረሷን ባለስልጣኑ ገልጸዋል። የቃጣር ውሳኔ በመስከረም 2016 ሐማስ በፈጸመው ጥቃት የተቀሰቀሰውን ጦርነት ለማቆም ለሚደረገው ጥረት ትልቅ ደንቃራ ነው። የቃጣር ባለስልጣናት ጦርነቱ ከተቀሰቀሰ ጀምሮ ማሸማገል የሚችሉት ሁለቱም ወገኖች መፍትሄ ለመፈለግ እውነተኛ ፍላጎት ሲያሳዩ ብቻ ነው የሚል አቋም እንዳላቸው ስማቸው ያልተገለጸው ባለስልጣን መናገራቸውን ሬውተርስ ዘግቧል። የቃጣር መንግስት የደረሰበትን ውሳኔ ለሐማስ፣ ለእስራኤልና ለአሜሪካን ማሳወቁንም ተናግረዋል። ቃጣር ከአሜሪካና ከግብፅ ጋር ለወራት ሐማስና እስራኤልን ለማደራደር ጥረት ስታደርግ ብታቆይም እስካሁን ጠብ ያለ ነገር የለም። ሐማስ በጋዛ ተኩስ እንዲቆምና ታጋቾች እንዲለቀቁ የቀረበለትን የድርድር ምክረ ሐሳብ ውድቅ ካደረገ ወዲህ ባሉት ሳምንታት በዶሃ መገኘቱ ተቀባይነት የለውም የሚል አቋሟን አሜሪካ ለቃጣር ማሳወቁ አንድ የአሜሪካ ከፍተኛ ባለስልጣን ተናግረዋል። አንድ የሐማስ ባለስልጣን የፍልስጤሙ ታጣቂ ቡድን ከዱሃ ለቆ እንዲሄድ ከቃጣር ጥያቄ እንዳልቀረበለት ገልጸዋል። ባለስልጣኑ የምናረጋግጠውም ይሆን የምንክደው ነገር የለም ማለታቸውን የፈረንሳይ ዜና አገልግሎት ዘግቧል። ሐማስ በቀድሞ የአሜሪካ ፕሬዚደንት ባራክ ኦባማ አስተዳደር ግንኙነት ለመፍጠር በሚል ጥያቄ ጽህፈት ቤቱን በዶሃ የከፈተው በጎርጎሮ ሳቢው 2012 ነበር። ኢራን ፕሬዚደንት ዶናልድ ትራምፕ ለአራት ዓመታት ስልጣን ላይ ሳሉ ያሳደሩባትን ከፍተኛ ጫና በሁለተኛ የስልጣን ዘመናቸው እንዲተውት ጥሪ አቀረበች። ትራምፕ የበፊት የተሳሳቱ ፖሊሲዎቻቸውን እንደማይከተሉ ማሳየት አለባቸው ሲሉ የኢራን ምክትል ፕሬዚደንት ሞሐመድ ጃቫድ ዛሪፍ ዛሬ ቅዳሜ ለጋዜጠኞች ተናግረዋል። ሞሐመድ ጃቫድ ዛሪፍ ኢራን አሜሪካን ጨምሮ ከአምስት ሀገሮች ጋር በጎርጎሮሳዊ 2015 በኑክሌር መርሃ ግብሯ ላይ ስምምነት እንድትፈራረም የረዱ አንጋፋ ዲፕሎማትና የቀድሞ ውጭ ጉዳይ ሚኒስትር ናቸው። ትራምፕ ስልጣን ሲይዙ አሜሪካን ከስምምነቱ አስወጥተው በኢራን ላይ ማዕቀብ ጥለዋል። ኢራንም በስምምነቱ የገባቻቸውን ግዴታዎች ወደ ጎን በማለት ዩራንየም የምታብላላበትን ሂደት ወደ 60 በመቶ ከፍ አድርጋለች። ሂደቱ የደረሰበት ደረጃ ለኒኩሌየር 30 በመቶ ብቻ የቀረው እንደሆነ የፈረንሳይ ዜና አገልግሎት ዘግቧል። ይሁንና ኢራን የኒኩሌየር የጦር መሳሪያ ልትገነባ ነው በሚል ከምዕራባውያኑ የሚቀርብባትን ክስ በተደጋጋሚ አስተባብላለች። ትራምፕ በኢራን ላይ ከዚህ ቀደም የተከተሉት ፖሊሲ ዩራኒየም የምታብላላበትን ሂደት እንድታፋጥን ማድረጉን ሙሐመድ ዣቫድ ዛሪፍ ተናግረዋል። የስትራቴጂክ ጉዳዮች ምክትል ፕሬዚዳንት የሆኑት ሙሐመድ ዣቫድ ዛሪፍ ትራምፕ ስሌቱን ሰርተው የተከተሉትን ፖሊሲ ጥቅምና ጉዳት በመመልከት ጎጂ ባሉት ፖሊሲ መቀጠል አለመቀጠላቸውን እንዲያጤኑ ጠይቀዋል። በኢራን አብዮታዊ ዘብ ስር የሚገኘው የቁድስ ኃይሎች አዛዥ ቃሴም ሱለይማኒ የተገደሉትም ትራምፕ ስልጣን ላይ ሳሉ ነበር። የኢራን ውጭ ጉዳይ መስሪያ ቤት ቃል አቀባይ የትራምፕ መመረጥ አሜሪካ ትከተለዋለች ያሉትን የተሳሳተ አካሄድ ለመከለስ ይረዳ ይሆናል የሚል ተስፋ እንዳላቸው ባለፈው ሐሙስ ተናግረው ነበር። ዶናልድ ትራምፕ ኢራንን ለመጉዳት ሐሳብ እንደሌላቸው ባለፈው ማክሰኞ ተናግረዋል። ቅድመ ሁኔታዎቼ ቀላል ናቸው፣ የኑክሌር ጦር መሳሪያ ሊኖራቸው አይችልም ያሉት ትራምፕ ኢራን ስኬታማ ሀገር እንድትሆን ምኞታቸውን ገልጸዋል። ትራምፕ ወደ ዋይት ሀውስ የሚመለሱት ኢራንና እስራኤል እርስ በርስ በሚጠቃቁበት በጋዛና በሊባኖስ እየተካሄደ የሚገኘው ጦርነት በቀጠናው እንዳይስፋፋ ባሰጋበት ወቅት ነው። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ኢትዮጵያ ከአፍሪካ ህብረት የድጋፍና ማረጋጋት የሶማሊያ ተልዕኮ መታገዷን የሶማሊያ መከላከያ ሚኒስትር አብዱልቃድር መሐመድ ኑር ተናገሩ። በደቡብ ሱዳን የተከሰተ ኃይለኛ ጎርፍ 1.4 ሚሊዮን ሰዎችን ለችግር መዳረጉን 3790 ደግሞ ማፈናቀሉን የተባበሩት መንግስታት አስታወቀ። በሰሜን ምዕራብ ናይጄሪያ ኬቢ ግዛት ላኩራዋስ የተባለ አዲስ የሽምቅ ተዋጊ በፈጸመው ጥቃት ቢያንስ 15 ሰዎች ሲገደሉ በርካቶች መቁሰላቸውን ነዋሪዎች ተናገሩ። በደቡብ ምዕራብ ፓኪስታን በአንድ የባቡር ጣቢያ በደረሰ ፍንዳታ ቢያንስ 24 ሰዎች ተገደሉ። እስራኤልና ሐማስ ወደ ድርድር ለመመለስ ከልብ ፈቃደኝነታቸውን እስኪያሳዩ ድረስ ቃጣር በጋዛ ተኩስ እንዲቆም የምታደርገውን ጥረት እንደምታቆም አንድ ከፍተኛ ባለሥልጣን ለሬውተርስ ተናገሩ። ኢራን ፕሬዚደንት ዶናልድ ትረምፕ ለአራት ዓመታት ስልጣን ላይ ሳሉ ያሳደሩባትን ከፍተኛ ጫና በሁለተኛ የስልጣን ዘመናቸው እንዲተውት ጥሪ አቀረበች። ዜናው በዚሁ አበቃ። ጤና